The Voice of America. ተሰናባቹ የትራምፕ አስተዳደር የሽግግሩን ሂደት ማስተጓጎሉን ካላቆመ በስተቀር ዩናይትድ ስቴትስ ውስጥ ኮቪድ-19ን ለመቆጣጠር የሚከናወነውን የእቅድ ስራ ሳምንታትና በወራት ሊያጓትት ይችላል ሲሉ ተመራጩ ፕሬዚደንት ጆ ባይደን አስጠንቅቀዋል። የዋይት ሀውስ ሪፖርተራችን ፓሲ ዊዳኩስዋራ ያጠናቀረችውን ዘገባ ሶሎሞን አባተ ያቀርበዋል። ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የተጋለጠው ሰው ከ11 ሚሊዮን አልፏል። ተመራጭ ፕሬዚደንት ጆ ባይደን ትናንት ከጤና ባለሙያዎች ጋር ሲወያዩ ሽንፈታቸውን ባለመቀበል እየተሟገቱ ያሉት ተቀማጭ ፕሬዚደንት ወረርሽኙን የሚመለከቱ መረጃዎች እንዳይደርሷቸው ከማድረግ አንስቶ የሽግግሩን ሂደት እያደናቀፉ ነው ሲሉ ከሰዋል። አሁን በእጃችን የሌሉ ነገሮች እጅግ በጣም ብዙ ናቸው። ፈጥኖ እንድናገኛቸው ካልተደረገ የገባነውን ታላቅ ቃል ለማሳካት በሚያስችለን ሁኔታ ያሉንን እቅዶች ለማቀናጀ የምናደርገው ጥረት በሳምንታት ወይም በወራት ሊጓተት ይችላል። ከ95 ከመቶ በላይ ውጤታማ እንደሚሆኑ የተረጋገጠ ሁለት ክትባቶች አሉን። በዚሁ ተመራጩ ፕሬዚደንት በኢንተርኔት ባደረጉት ውይይት በግንባር ያሉ የጤና ባለሙያዎችን እማኝነቶችንም አዳምጠዋል። የሽግግሩ ሂደት በመደነቃቀፉ የሚቀጥል ከሆነ የአሜሪካውያን ሞት እያሻቀበ እንደሚሄድ ባይደን ቀደም ብለው አስጠንቅቀዋል። በሌላ በኩል ደግሞ ሞዴርናና ፋይዘር የሚባሉት አሜሪካውያን የመድኃኒት ምርምርና አምራች ኩባንያዎች ውጤታማነታቸው ከዘጠና ከመቶ በላይ ስለሆኑ ሁለት ክትባቶች ስኬት የትራምፕ አስተዳደር እየተናገረ ነው። የጤና ሚኒስትር አሌክስ ኤዛር እስከ ከፊታችን ታህሳስ መጨረሻ የምግብና መድኃኒት አስተዳደርን የይለፍ ፈቃድ እየጠበቁ ያሉት ሁለት ክትባቶች በቁጥር 40 ሚሊዮን የሚሆን ለስርጭት ይደርሳሉ። እጅግ ተጋላጭ ለሆኑ 20 ሚሊዮን አሜሪካውያን የሚበቃ ነው። ምንም እንኳን እነዚህ መድኃኒቶች ለመጪው ጊዜ ተስፋን ያጫሩ ቢሆንም በዚህ ሁኔታ ውስጥ የፊታችን ጥር አስራ ሁለት ቃለ መሐላ ፈጽመው ዋይት ሀውስ የሚገቡት ባይደን የሚጠብቃቸው ፈተና እንዲህ ቀላል አይደለም የሚሉ ብዙ ናቸው ክትባቶቹ ወደ ሙሉ ምርት ገብተው ለሚሊዮኖች እስኪዳረሱ እጅግ በርካታ ወራት እንደሚቆጠሩ ባለሙያዎቹ አሳስበዋል